የአውሮፓ ሕብረት በአፍሪካና ሌሎች ታዳጊ ሀገሮች የዘላቂ ልማት ግቦች ይሳኩ ዘንድ የግል ክፍለ ኢኮኖሚውም የሚሳተፍበት አዲስ የልማት አቅጣጫ የነደፈ መሆኑ እየተነገረ ነው። የቢልጌትስ የበጎ አድራጎት ድርጅት ደግሞ በታዳጊ ሀገሮች ውስጥ በጤናና ድህነት ቅነሳ ፕሮግራሞች በስፋት እየሰሩ ካሉት የግል ድርጅቶች በዋናነት ከሚጠቀሱት ውስጥ ሲሆን፣ ውይይቱ ሁለቱ ወገኖች በቀጣይ በጋራና በተቀናጀ ሁኔታ ሊሰሩ በሚችሉባቸው ሁኔታዎች ላይ ያተኮሩ እንደነበሩ ታውቋል። ሞጎሪኒና ሚስተር ቢል ጌትስ ከውይይታቸው በኋላ በሰጡት የጋራ መግለጫ ሁለቱም ወገኖች የጋራ ግባቸው የዘላቂ ልማት ግቦች መሳካትና አፍሪካ አድጎ ማየት መሆኑን ገልጸው በውይይታቸው የትና እንዴት የተሻሉ ውጤቶች ሊገኙ እንደቻሉና ለበለጠ ውጤትም ወደፊት እንዴት በጋራ መስራት እንዳለባቸው የተስማሙ መሆኑን አስታውቀዋል። ቢል ጌትስ የአውሮፓ የግል ባለ ሀብቶችንም በታዳጊ ሀገሮች የልማት ፕሮግራሞች ለማሳተፍ ህብረቱ ያቀደው የውጭ ኢንቨስትሜንት እቅድ የሳባቸው መሆኑን ገልጸዋል። የግል ክፍለ ኢኮኖሚውን በሚያሳትፈው የህብረቱ የውጭ ኢንቨስትሜንት እቅድ ተስቤ ያለው። የዚህ አይነቱ አሰራር የሰዎችን ህይወት የሚለውጥ ብቻ ሳይሆን በተወሰነ ደረጃም ቢሆን ሰዎችን በአገራቸው እንዲቆዩ እዚያው እንዲማሩና አገራቸውን እንዲያሳድጉ የሚያደርግ ነው በማለት ይህ ግን በአጭር ጊዜ ይሳካል ባይባልም አርቀን በማየትና የመልካም አስተዳደርን በመገንባት የጤና ችግሮችን በማቃለልና አዳዲስ መድኃኒቶችን በመፍጠር እውን ማድረግ ይቻላል ብለዋል። ወይዘሮ ሞገሪኒ በበኩላቸው በዓለም ዙሪያ በርካታ ችግሮች የሚታዩና ብዙ ህዝቦችም በችግር ላይ እንዳሉ የሚታወቅ ቢሆንም ለውጥ ግን እንዳለና እድገትም እየተመዘገበ መሆኑን በመግለጽ ለተሻለ ውጤት ግን በጋራ መስራት እንደሚገባ አሳስበዋል። በኑሮ መሻሻልና መሻሻል ለምሳሌ በህፃናት ሞት መቀነስ በርካታ ነገሮች እየተሻሻሉ ነው። ስለሆነም ለውጥ እያየን ነው፣ ለውጥም እየተደረገ ነው። ይሁንና ጠንክረን ግን ደግሞ በጋራ መስራት ይኖርብናል በማለት የአውሮፓ ህብረት በተለይ በድህነት ቅነሳና የዘላቂ ልማት ግቦች መሳካት ዋና ተዋናይ መሆኑን እንደሚቀጥልና ይህም ለሌሎች ህዝቦች በማሰብ ብቻ ሳይሆን ለዜጎቻችንም ደህንነት ዋስትና የሚሰጥ መሆኑን በማመን ነው ብለዋል። ዶቼቬሌ ሚስተር ቢልጌትን ድርጅታቸው በአፍሪካዊ ልማት ተሳትፈው ያስገኛቸውን ውጤቶችና ያጋጠሙትን ተግዳሮቶች በሚመለከት ማብራሪያ እንዲሰጡት፣ ወይዘሮ ሞገሪኒም የአውሮፓ ህብረት በአፍሪካ ልማት ፕሮግራሞች መሳካት በተለይ በአፍሪካ ሀገሮች ተስማሚ የፖለቲካ አካባቢ እንዲፈጠር የሚያደርገውን ጥረት እንዲገልጹለት ጠይቆ ነበር። ሚስተር ቢል ጌት ለክትባትና የወባና የሳምባ ነቅርሳን እንዲሁም የኤችአይቪ ኤድስን ለመከላከል በተመደበው ገንዘብና እንቅስቃሴ ከፍተኛ ውጤት የተገኘ መሆኑን ጥናቶቻቸው እንደሚያረጋግጡ አስታውቀዋል። ባለም አቀፍ የጤና ምዘና ድርጅት በእንግሊዝኛ አይችኤምኤን በኩል በየአገሮቹ ለምሳሌ የህፃናት ሞት ቁጥር ምን ያህል እንደቀነሰ ገምግመናል። ትልቁ ነገር በብዙዎቹ አገሮች ከፍተኛ ለውጥ መታየቱ ነው በማለት ፈጣን ለውጥ ካስመዘገቡት አገሮች መካከል ኢትዮጵያንና ረዋንዳን ጠቅሰዋል። ወይዘሮ በኩላቸው በበኩላቸው የአውሮፓ ህብረት የውጭ ኢንቨስትሜንት እቅድ የግል ክፍለ ኢኮኖሚውን ና?። እስከ 2020 ድረስም የ44 ቢሊዮን የውሮ እቅድ የተያዘለት መሆኑን ገልጸው ግን አሉ። እውነት ነው፣ ገንዘብ ብቻ አይደለም ዋስትና የሚያስገኘው ዋናው ነገር ልማቱ እንዲሳካ የምንሰራው ስራ ነው። ምክንያቱም መልካም አስተዳደር በሌለበት፣ ሙስና በተንሰራፋበት ከባቢ ልማትም ሆነ የማዋለ ነዋይ ፍሰት አስቸጋሪ እንደሚሆን እናውቃለን በማለት የአውሮፓ ህብረት፣ እነዚህ ሁኔታዎች እንዲሻሻሉ የሚያደርገውን ጥረት አጠናክሮ እንደሚቀጥል ገልጸዋል። የአዲሱ አሜሪካ አስተዳደር ዓለም አቀፍ ፖሊሲና የልማት እርዳታ በልማት ፕሮግራሞቻቸው ላይ ሊያሳድር ስለሚችለው ተጽዕኖም ተጠይቀው ሁለቱም የአሜሪካ መንግስት ብዙ ለውጥ አያደርግም ብለው ተስፋ እንደሚያደርጉ ገልጸው ሞገሪኒ ግን በአውሮፓ ለአፍሪካ የሚሰጠው የልማት እርዳታ ስጦታና የበጎ አድራጎት ችሮታ ሳይሆን ለራሳችን ደህንነትና እድገት ጭምር የሚደረግ ኢንቨስትሜንት እንደሆነ ግንዛቤ ተፈጥሯል በማለት በአስቸጋሪ እውነታም ቢሆን የልማት እርዳታው እያደገ ያለው በዚህ ምክንያት መሆኑን አስገንዝበዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ።